የወጣቶች ዓለም ኢትዮጵያ 10 ቢሊዮን ብር፣ ኬንያ 12 ቢሊዮን ሺሊንግ፣ ደቡብ አፍሪካ 3 ቢሊዮን ራንድ ገደማ። ሦስቱም ሀገራት በሀገራቸው መገበያያ መጠኑ ገዘፍ ያለ ገንዘብ የመደቡት የወጣቶች የሥራ አጥነት ችግር እንቅልፍ ነስቶናል ብለው ነው። ተነሳሽነቱን በመውሰድ ኬንያ ትቀድማለች። የምስራቅ አፍሪካዊቷ ሀገር ለወጣቶች ብቻ የተመደበ ፈንድ አዘጋጅታ እርሱን የሚያስተዳድር ተቋም የመሰረተችው የዛሬ አስር ዓመት ግድም ነው። ደቡብ አፍሪካ ከሁለት ዓመት በፊት ኬንያን ተከትላታለች። የወጣቶችን ጉዳይ የሚከታተለው መንግሥታዊ ተቋሟ ኢንዱስትሪዎችንና አነስተኛ ድርጅቶችን ለመደገፍ ከተመሠረቱ አቻ መስሪያ ቤቶች ጋር ጥምረት ፈጥሮ ፈንዱን እውን አድርጎታል። የኢትዮጵያ ገና ትኩስ ነው። ስለ ፈንዱ መጀመሪያ የተሰማው ከፕሬዝደንት ሙላቱ ተሾመ አንደበት ነበር። ፕሬዚደንቱ የተወካዮችና የፌዴሬሽን ምክር ቤቶችን ባለፈው መስከረም ወር መጨረሻ በይፋ ሲከፍቱ ባሰሙት ንግግር መንግስት የወጣቶች የሥራ አጥነት ችግርን ለመቅረፍ 10 ቢሊዮን ብር መመደቡን አሳውቀው ነበር። ድንገት ዱብ ያለው የዚህ እቅድ ዝርዝር እስከዚህ ሳምንት ድረስ ግልጽ አልነበረም። ባለፈው ማክሰኞ ጥር 30 በተወካዮች ምክር ቤት የጸደቀው የፈንዱ ማቋቋሚያ አዋጅ እዚህም እዚያም ስለ ገንዘቡ ሲነገሩ የነበሩ ጭምጭምታዎችን ገሃድ አውጥቷል። በአምስት ገጽ አጠር ተደርጎ የተዘጋጀው አዋጅ ስለ ፈንዱ ዓላማ፣ የገንዘብ ምንጭና መጠኑን፣ እንደዚሁም የትኛው አካል የማስተዳደር ስልጣን እንደተሰጠው በዝርዝር ያስቀምጣል። አዋጁን በማስፈጸም ረገድ ለተለያዩ አካላት የተሰጡ ኃላፊነቶችንም ይደነግጋል። በተወካዮች ምክር ቤት የመንግሥት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም አዋጁ ከመጽደቁ አስቀድሞ ስለ ዓላማው እንዲህ ብለው ነበር። የወጣቶችን ገቢ ማስገኛ እንቅስቃሴዎችን አደራጅተው በማስገባት ኢኮኖሚያዊና ማህበራዊ ተጠቃሚነታቸውን ለማጎልበት የሚያስችል የአስር ቢሊዮን ብር በዚሁ ምክር ቤት ለተዘዋሪ ፈንድ እንዲውል ባለፈው ጊዜ መወሰኑ የሚታወስ ነው። ስለዚህ ተዘዋሪ ብድር የሚተዳደርበትን ተቋማዊ አሰራር ለመዘርጋት የቀረበ ረቂቅ አዋጅ ነው። አዋጁን አስመልክቶ ለምክር ቤት አባላት የቀረበ መግለጫ እንደሚያትተው ከፈንዱ ተጠቃሚ መሆን የሚችሉት በ18ና 34 የዕድሜ ክልል ውስጥ ያሉ ወጣቶች ናቸው። ወጣቶቹ ከፈንዱ ብድር ለማግኘት የንብረት ዋስትና እንዲያቀርቡ ባይጠየቁም በጥቃቅን ድርጅቶች መደራጀት ግድ ይላቸዋል። የፈንዱ ተጠቃሚዎች እንዲደራጁ የተፈለገው ከፈንዱ ለሚያገኙት ብድር እርስ በርሳቸው ዋስ በመሆን ኃላፊነት እንዲወስዱ ለማስቻልና ገንዘቡን ለተፈለገው ዓላማ እንዲያውሉት አመቺ ሁኔታ ለመፍጠር እንደሆነ መግለጫው ያብራራል። በኬንያም ሆነ በደቡብ አፍሪካ ተግባራዊ የሆነው ተመሳሳይ ቅድ ግን ወጣቶችን የግድ ተደራጁ አይልም። በኬንያ በግለሰብ ደረጃ ከወጣቶች ፈንድ መበደር ይቻላል። የግል ኩባንያዎች፣ የህብረት ሥራ ማኅበራትና ቡድኖች በወጣቶች እስከ ተቋቋሙ ድረስ ከፈንዱ ለመበደር አይከለከሉም። የደቡብ አፍሪካው ደግሞ የመንገድ ዳር ነጋዴዎችና አዝዋሪዎች ጭምር ከገንዘቡ ተጠቃሚ እንዲሆኑ ይጋብዛል። ቅድሚያ የሚሰጣቸው ዘርፎች በሚል ከሚጠቅሳቸው ውስጥ በኢትዮጵያ ብድር ለማግኘት አዳጋች የሆነባቸው የኢንፎርሜሽንና ኮሚዩኒኬሽን የፊልምና የመገናኛ ብዙኃን ዘርፎች ሁሉ ተካተዋል። ኢትዮጵያው አዋጅ የወጣቶች ተዘዋዋሪ ፈንድን በመንግስት ስም ያስተዳደር ዘንድ ለኢትዮጵያ ንግድ ባንክ ኃላፊነቱን ሰጥቶታል። ሆኖም ብድሩን የማቅረቡን ስራ የሚያከናውኑት አነስተኛ የፋይናንስ ተቋማት እንደሆኑ ይደነግጋል። የአዋጁ መግለጫ ለዚህ የሰጠው ምክንያት በዚህ ፈንድ ተጠቃሚ የሚሆኑ ድርጅቶች በጥቃቅን የሚፈረጁ በመሆናቸው እና ለእነዚህ አይነቶቹ ድርጅቶች ብድር ማቅረብ የሚችሉት ደግሞ አነስተኛ የፋይናንስ ተቋማት ስለሆኑ ነው የሚል ነው። እነዚህ የፋይናንስ ተቋማት በሌሉባቸው አካባቢዎች የኢትዮጵያ ንግድ ባንክ እነርሱን ተክቶ ይሰራል። በፈንዱ የተቀመጠውን 10 ቢሊዮን ብር የየክልሉን የወጣቶች ብዛት መሰረት በማድረግ የመደልደል ስልጣን በአዋጁ የተሰጠው ለገንዘብና ኢኮኖሚ ትብብር ሚኒስቴር ነው። ለክልሎች የተከፋፈለውን ገንዘብ ከሚኒስቴር መስሪያ ቤቱ ተቀብሎ ለአነስተኛ የፋይናንስ ተቋማት የማስተላለፍ ሚና የተሰጠው ደግሞ ለኢትዮጵያ ንግድ ባንክ ነው። መረጃዎች እንደሚያመለክቱት በኢትዮጵያ በአነስተኛ የፋይናንስ ተቋምነት የተመዘገቡ 33 ድርጅቶች አሉ። ተቋማቱ ለደንበኞቻቸው የብድርና ቁጠባ አገልግሎቶችን ይሰጣሉ። እንደ ኢትዮጵያ ሁሉ በኬንያም የወጣቶች ፈንድ ለተጠቃሚዎች የሚሰጠው በፋይናንስ ተቋማት በዋናነትም በባንኮች አማካኝነት ነው። እንዲህ አይነቱ አሰራር ወጣቶችን ከፈንዱ ተጠቃሚ እንዳይሆኑ ካደረጋቸው ምክንያቶች አንዱ እንደሆነ የሀገሪቱ ዕለታዊ ጋዜጣ ዴይሊ ኔሽን ከሁለት ወር በፊት ባወጣው ዘገባ ጠቁሟል። እንደ ዘገባው ከሆነ አብዛኞቹ የአገሪቱ ወጣቶች የፋይናንስ ተቋማቱ አሰራር ለእነርሱ ምቹ አይደለም የሚል እምነት አላቸው። በኢትዮጵያ ባሉ አነስተኛ የፋይናንስ ተቋማት ላይም ተመሳሳይ ጥያቄ ይነሳል። ስማቸው እንዳይጠቀስ የሚፈልጉ የአዲስ አበባ ዩኒቨርሲቲ የዘርፉ መምህር በተቋማቱ ዙሪያ ስለሚነሱ ችግሮች አንድ ሁለት ብለው ይዘረዝራሉ። አንደኛ ቶሎ ፕሮሰስ ተደርጎ ገንዘቡ ሪሊዝ አይደረግላቸውም ለቤኔፊሸሪስ የመዘግየት ነገር ይታያል። ሁለተኛ ደግሞ የማበደሪያ ዋጋው በአብዛኛው ውድ ነው። የስራ ማስኬጃው ወጪ አብሮ ስለሚታሰብ ይሆናል የሚያበድሩበት ዋጋ ከፍ ያለ ነው። እራሳቸው እንደዚህ ማይክሮ ፋይናንስ ተቋማት የማበደር ስራቸውን የሚያካሂዱት ተያዥ በመጠየቅ ስለሚሆን ተያዥ የሚሆናቸው አባል፣ ሌላ አብሯቸው የሚሰራ ሰው በህብረት ተያዥ ስለሚኮን አባላት አንዳንድ ጊዜ ቃደኛ አይሆኑም። መጠኑም ደግሞ የተወሰነ ነው። የሚያበድሩት ገንዘብ መጠንም መጠነኛ ነው። ይሄ ችግር አለባቸው። በአዋጁ መሰረት አነስተኛ የፋይናንስ ተቋማት ከፈንዱ ብድር ለማግኘት የሚጠይቁ ወጣቶች የሚያቀርቧቸውን ፕሮጀክቶች አዋጭነት ገምግሞ የመወሰን ስልጣን ተሰጥቷቸዋል። ተቋማቱ ፕሮጀክቱ አዋጭ መሆኑን ሲያምኑበት የገንዘብና ኢኮኖሚ ትብብር ሚኒስቴር በሚወስነው የብድር ደንቦችና ሁኔታዎች መሰረት ለፕሮጀክቱ የሚያስፈልገውን ብድር ለተጠቃሚዎች ያቀርባሉ። የአነስተኛ የፋይናንስ ተቋማትን የከዚህ ቀደም አሰራርን ለሚያውቁት ለአዲስ አበባው ዩኒቨርሲቲው መምህር ግን ብድር አሰጣጡ ለወጣቶች ቀላል እንደማይሆን ይታያቸዋል። ለዚህም ምክንያቶች ይጠቅሳሉ። እነዚህ ደግሞ አሁን የሚመጡ የወጣቶች ፕሮጀክቶች ወይንም ሊሰሯቸው የሚፈልጉት ስራዎች መሬት ላይ ገና ያላረፉ በመሆናቸው በስጋት ደረጃም ከፍተኛ ናቸው ላበዳሪዎች። እንደዚህ በመሆናቸውም ሁለት ሶስት ጊዜ ማሰብ ይጠይቃቸዋል። እነዚህም ተቋማት የማይክሮፋይናንስ ተቋማትም ብድር ለመልቀቅ አስቸጋሪ ነው የሚሆነው። ሌሎች ተቋማት ላያበድሩ የሚችሉበት የራሳቸው ምክንያት አለ። ለምሳሌ ባንኮች የማያበድሩ መያዣ ስለሚፈልጉ ነው። እነዚህ ደግሞ ድሀ ጠቀም ሆነው ነው የሚታዩት እና ቶሎ በለቀው ቶሎ ገንዘቡን ወስደው እነዚህ ወጣቶች ስራ ላይ አውለው ራሳቸው ሚያደርጉት ተፈታሚ የሆነው ምርት አምርተው ወደ ገበያ እንዲያመጡ ነው የሚፈለገው። ይህንን ለማድረግ የአቅም ችግር አለባቸው። የአቅም ስል የአስተዳደራዊ እና የፋይናንስ አቅም አለባቸው። አሁን ይሄ ገንዘብ በነሱ በኩል ሲያልፍ የገንዘብ አቅማቸውም ሊያዳብር ይችላል። ነገር ግን የአስተዳደር አቅማቸው ካልዳበረ በስተቀር ሌላ ስራ ካልተሰራ በስተቀር የሚቸገሩ ይመስለኛል። ከፈንዱ ተጠቃሚ መሆን የሚፈልጉ ወጣቶች ወደ አነስተኛ የፋይናንስ ተቋማት ከመሄዳቸው በፊት አንድ ልብ ሊሉት የሚገባ ነገር አለ። እርሱም በወጣቶች ፈንድ ማቋቋሚያ አዋጅና አዋጁን ለማስፈጸም ወደፊት በሚወጣ መመሪያ የሚጠየቁ ቅድመ ሁኔታዎችን ማሟላት ይገባቸዋል። ከቅድመ ሁኔታዎቹ አንዱ የገቢ ማመንጫ የንግድ ስራ ፕሮጀክቶችን በሚመለከተው አካል ማስገምገም ነው። በአዋጁ መሰረት ተጠቃሚዎች የሚያቀርቧቸውን ፕሮጀክቶች የመገምገምና ተቀባይነት ያገኙትን ለአነስተኛ የፋይናንስ ተቋማት የማስተላለፍ ኃላፊነት የተሰጠው በክልል ወይም በከተማ አስተዳደር ያሉ የወጣቶች ጉዳይ የሚመለከታቸው አካላት ናቸው። እነዚሁ አካላት የብድሩ ተጠቃሚ መሆን የሚችሉ ወጣቶችን የመለየትና በአነስተኛ ድርጅቶች የማደራጀት ስልጣንም ተሰጥቷቸዋል። ወጣቶችን በማደራጀት ዙሪያ በሚመለከታቸው የክልልም ሆነ የከተማ አስተዳደር አካላት ላይ ተደጋጋሚ ስሞታ ሲቀርብ ይደመጣል። ወጣቶችን በማደራጀት ስም የገዢው ፓርቲ አባላትና ደጋፊዎች እንዲሆኑ ያስገድዳሉ የሚል ውንጀላ ይቀርብባቸዋል። የተቃዋሚ ፓርቲ አባላት የሆኑ አሊያም የገዢውን ፓርቲ አመለካከት የማይጋሩ ወጣቶች ብድርም ሆነ ሌሎች ጥቅማጥቅሞች እንዳያገኙ ያደርጋሉ በሚልም ይተቻሉ። የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ተመሳሳይ አስተያየት አላቸው። ይሄ ስራ በኢትዮጵያዊነቱ በደልም የሚሰጠው በአባልነቱ በሚያደርገው ኮንትሪቢሽን ለኢህአዴግ በሚያሳየው ከዛ ነው ስራ የሚያገኙ። ይሄ እዛ ውስጥ የሚመጡትና ስራ ለማግኘት ፈንድ የሚያገኙት ኦርጋናይዝድ ይሆናሉ። ኦርጋናይዝድ ሲሆኑ፣ ዋና ኦርጋናይዝ የሚያደርገው የኢህአዴግ ካድሬ ነው። ካድሬው ደግሞ ሲደራጁ የኢህአዴግን ጸበል እንዲቀምሱ ነው የሚያደርገው። በዚህም ተባለ በዚያ የወጣቶች ተዘዋዋሪ ፈንድ የህግ ማዕቀፍ ተዘጋጅቶለታል። የፈንዱ ማቋቋሚያ አዋጅ በምክር ቤት ሲጸድቅ ለተነሱ ጥያቄዎች ማብራሪያ ሲሰጡ የነበሩ ባለስልጣናት ደጋግመው የሚጠቀሙበት ሐረግ በአፋጣኝ ወደ ስራ ለመግባት የሚለውን ነበር። ጥድፊያውን ጋብ አድርጎ በፈንዱ ላይ ለሚነሱ ጥያቄዎች ሩቅ ሳይሄዱ የኬንያን ተሞክሮ መመልከት ተመሳሳይ ስህተቶች ላለመስራት ያግዛል። ፓርስ የተሰኘ በኬንያ ያለ የምርምርና አማካሪ ድርጅት በሀገሪቱ ላለፉት አስር ዓመታት ተግባራዊ ሲደረግ ስለቆየው የወጣቶች ፈንድ ያወጣው ጥናት እንደሚያመለክተው 81 በመቶ የሚሆኑ የኬንያ ወጣቶች ለእነርሱ ተብሎ ከተቋቋመው ፈንድ በፍጹም ተጠቅመው አያውቁም 51 በመቶ የሚሆኑት ደግሞ ስለ ፈንዱ ምንነት አሊያም ብድር ማግኘት ስለሚቻልበት አሰራር እውቀቱ የላቸውም ቢሊዮኖች መድቦ እንዲህም አልተገናኝቶም መሆን አለ የዛሬው መሰናዷችን ይህን ይመስል ነበር ተስፋለም ወልደየስ ነኝ መልካም ጊዜ